በአመዛኙ በሀገር ውስጥ ጉዳዮች ላይ በሚያተክሩትና እምብዛም የውጭውን ዓለም ትኩረት የማይስቡት የዩናይት ስቴትስ የአጋማሽ ጊዜ ምርጫዎች ወይም ሚድተርም ኢሌክሽንስ በመጪው ማክሰኞ የሚካሄደው ይህ የዩናይት ስቴትስ ምክር ቤቶች ምርጫ ከአሁን ቀደም ከነበረውም የጎላ ዓለም አቀፍ ተጽዕኖ ይኖረዋል የሚል ግምት እያሳደረ ነው። ለመሆኑ ለዚህ ለዩናይት ስቴትስ አጋማሽ ጊዜ ምርጫ ዓለም ለምን ግድ ይለዋል? ምናልባት መነሻችንን ከዚህ ጥያቄ ብናደርግ እንግዲህ በአጭሩ ፕሬዚደንት ኦባማ በተመረጡበት ጊዜ በዓለም በኢኮኖሚም ሆነ በጦርነትም በሌላ ነገሮች በጣም የተዛባ ሁኔታ ላይ ነበር የተመረጡት እና እሳቸው መመረጥ በዓለም ላይም በሀገሪቷም ላይ ለውጥ ያመጣል የሚል ግምት ነበር። ይሄም ለውጥ ምንድን ነው? በተለይ በዓለም ላይ አሜሪካ በጦር መሳሪያ በመሳሰሉት ነገር የውጭ አመራሯን ለመከተል የምትፈልገውን አሁን በሰላም ተቀይሮ በንግግርና በድርድር ይፈጸማል የሚልና በዓለም ላይ ያለውን አንዳንድ በአሜሪካ ላይ ያሉትን አስተያየቶች ለመቀየር ፕሬዚደንት ኦባማ የቃልም የገቡት ነገር ነበርም፣ አንዳንድ የሚያደረጉት ነገር አለ። ስለዚህ እነዚህ ነገሮች ለምሳሌ ሪፐብሊካኖች ምርጫውን አሸንፈው ስልጣን ላይ ቢሆኑ እነዚህን ነገሮች ሊቀይሩ ይችላሉ ማለት ነው። የበለጠ አሜሪካ ጠንከር ያለ አያያዝና ወደፊት አግሬሲቭ በሆነ መንገድ እንድትከተሉ የሚፈልጉት ነገር ነው። በኢኮኖሚ በኩል ደግሞ ፕሬዚደንት ኦባማ ሲሚለስ ብለው ኢኮኖሚ እንዲንቀሳቀስ ኮንግረሱ ብዙ ብር ወደ ሰባት መቶ ቢሊዮን በላይ እንዲወጣ ተደርጓል ያንን ተጠቅሞ ለማንቀሳቀስ የሚሞክሩትን ሁኔታ በሙሉ ወደ ኋላ ሊመልሰው ይችላል። ሌላም ደግሞ በጤንነት፣ በኢሚግሬሽን፣ በመሳሰሉ አንዳንድ ደግሞ ኤነርጂ ወይንም የኃይል ነዳጆችን የመሳሰሉ ነገሮችን በሙሉ ይጠቅሳል። እስኪ ወደ ዝርዝሩ እንግባ። ፕሮፌሰር አለማየሁ አሁን ጠቃቅሰዋቸዋል። የዩናይት ስቴትስም የውጭ ጉዳይ ፖሊሲ የሚመለከቱ ጎላ ጎላ ያሉትን እናንሳና እየተገባደደ ያለ የሚመስለውን የኢራቅ ጦርነት፣ ዩናይት ስቴትስ ኃይሏን እየቀነሰች ያለችበት የአፍጋኒስታን ጦርነት የስደተኞች ጉዳይ፣ የጸረ ሽብር ዘመቻ እነኚህ ትልቅ ትኩረት የሚሰጡ ናቸው ለሌላው ዓለም። እና በተለያየ ምክንያት ሪፐብሊካኖች ቅድም እንዳሉት ሁለቱን የምክር ቤቶች አብላጫ መቀመጫዎች ቢቆጣጠሩ ምን አይነተኛ የሚሰኙ ለውጦች ሊመጡ ይችላሉ? ከሁለቱ ፓርቲዎች መሰረታዊ የአቋም ልዩነት አንጻር በተለይ እንግዲህ ሁለቱንም ቤቶች ከተቆጣጠሩ ለየት ያለ ነገር ሊኖረው ይችላል። ደግሞ አንዱንም ቢቆጣጠሩም እሱም የራሱ ኢምፕሊኬሽን ሊኖረው ይችላል። ለምሳሌ በኢራቅ ጦርነት የተመለከትን እንደሆነ ሪፐብሊካኖች የተሰጠው የሚቀጥለው ሐምሌ ላይ ጦርነቱ አልቆ ይወጣል የሚለውን በጣም አይደግፉትም። ምናልባት ይሄንን በማድረግ ቀን በመወሰን የቴሮሪስቶች እና ሌሎችም ተቀናቅነው እንደገና ነገሩን ሊያከሩት ይችላሉ የሚል ችግር አለ። በአፍጋኒስታን በኩል ደግሞ የተመለከተን እንደሆነ የሚወጣው ወጪና የሚደረገው ወታደሮችም ሆነ በሌላም በኩል ያሉት ነገሮች የሚያልቅ ነገር ስላልሆነ ብዙ ገንዘብ እያወጣን ነውና ገንዘቡ እንዲቀነስ ደግሞ የሚልም አስተያየቶች አሉ። በተለይ ደግሞ የአፍጋኒስታን መንግስት በሙስና በጣም የሚታማ ስለሆነ በዛም ላይ ችግር አላቸው። በሌላም ነገሮች ደግሞ ኑክሌር አርምስ ኮንትሮል የመሳሰሉትን ነገሮች ከሩሲያ ጋር የሚደረጉ ድርድሮች ነበሩ። እሱ የአሜሪካንን መከላከያ ይቀንሳል ብለው ስለሚገምቱ እዚህ አይነት ድርድርና ስምምነት የማምጣት ችግር ሊኖር ይችላል። በአሸባሪዎች በተሮሪስቶች በኩል ደግሞ የኦባማ አድሚኒስትሬሽን አጠንክሮ ሊያዘምና እነሱን የበለጠ እንዲመጡ ማድረግ ይፈልጋሉ። እነሱ በመካከለኛው ምስራቅ ደግሞ በእስራኤልና በፍልስጤም በኩል ያሉትን ችግሮች ለመፍታት ፕሬዚዳንቱ ድጋፍ ስለሌላቸው የደካማ ሁኔታ ላይ ይሆናሉ። እና ስለዚህ ይህንን ነገር ወደፊት ሊገፉት አይችሉም የሚሉ ነገሮች አሉ። ወደ ሌላ ነጥብ ብንሻገር ፕሮፌሰር አለማየሁ፣ የሀገር ውስጥ ሁኔታዎች በተለይ የዩናይትድ ስቴትስ የምጣኔ ሀብት ይዞታ አሁን ያለበት አሜሪካ በዓለም አቀፍ ደረጃ በምትጫወተው ሚና ላይስ ምን አይነት ጉልህ ተጽዕኖ ሊፈጥር ይችላል? ቀደም ብለው በመንደርደሪያው የጠቀሱት ነጥብ ነው እንግዲህ የሀገሪቷ የኢኮኖሚ ችግር ለምሳሌ በውጭ የሚደረገው እርዳታ ላይ ምናልባት ተጽዕኖ ሊያመጣ ይችላል። ሪፐብሊካኖች አንደኛ የሚያጉረመርሙበት ምክንያት እሱ ነው። በተለይ ደግሞ በበጀት ደፍስቱ ምክንያት ከአሜሪካን ኢኮኖሚ ጋር የተያያዙ የአለም ኢኮኖሚዎችም በዛ ላይ የሚመጣባቸው ተጽዕኖ ለምሳሌ በጀት ደፍስት በሚባለው ሀገሪቷ ውስጥ አንኢምፕሎይመንት በሚኖርበት ጊዜ አንዳንድ ደግሞ አሜሪካ ለራሷ ማድረግ የምትፈልጋቸው በኤነርጂ በኩል በኢሚግሬሽን የመሳሰሉትን ነገሮች የተመለከተን እነዚህ በሙሉ ተሰባስበው የሚያመጡት ተጽዕኖ ምናልባት አሜሪካ አሁን በፊት የምትጫወተውን ሚና ደብሰስ ሊያደርገው ይችላል የሚል ግምት አለ። ፕሮፌሰር አለማየሁ እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ዘጠና አራት በፕሬዚዳንት ክሊንተን የመጀመሪያ ዙር የፕሬዚዳንትነት ዘመን የተፈጠረውን አይነት የሪፐብሊካኑ ፓርቲ ሁለቱንም ምክር ቤቶች ካሸነፉ በኋላም ፕሬዚዳንቱን ለስኬት ያበቃ ሁኔታ ሊፈጠር ችሏልና ያን አይነት ሁኔታ ዛሬም ሊፈጠር ይችላል የሚሉ ግምቶችን ወይም አስተያየቶችን የሚያንጸባርቁም አሉ። ይሄስ ሁኔታ ምን ያህል እድል ያለው ይመስሎታል? በሁለት መንገድ ልንመለከተው እንችላለን። አንደኛ ኮምፕሮማይዝ እና ባይፓርቲዘንሽፕ ተፈጥሮ በሁለቱም ፓርቲዎች የሚያስፈልጉትን ነገር አድርገው መሀል ለመሀል ተገናኝቶ ሊያደርጉ ይችል። ለምሳሌ አንደኛ ወይ ታክስ ከት የሚባለው ነገር ነው። ፕሬዚዳንቱ የሚሉት ምንድን ነው? ታክስ ከቱ ሁለት መቶ ሀምሳ ሺህ ብር የሚያገኝ ቤተሰቦች ከዛ በታች ያሉት ያገኙት፣ ከሚሊዮን ብር የሚያገኙት ደግሞ ታክስ ይጨመርባቸው የሚል አስተሳሰብ መጥተዋል። ሪፐብሊካኖቹ የሚሉት አይ ለሁሉም ታክስ መቆረጥ አለበት ብለው ነው የሚያምኑት። እነዚህን የመሳሰሉ ነገሮች ላይ ለመስማማት እድል ሊኖር ይችላል። በሌሎቹ ነገሮች ግን የማይስማሙበት አንዳንድ ነገሮች አሉ። ለምሳሌ በጤና ፖሊሲ ሪፐብሊካኖቹ አይስማሙም ከፕሬዚደንቱ ጋር። እንደውም ምንም አንድም እርዳታ ፕሬዚደንቱ አላገኙም የጤና ፖሊሲያቸውን ለማሳለፍ። ስለዚህ እሱን ለመገልበጥ ሪፐብሊካኖቹ ይሞክራሉ ማለት ነው። በኢሚግሬሽን በኩል ደግሞ ብዙ የማይስማሙበት ነገር አለ። በተለይ ለፈቃድ በሀገር ውስጥ የሚኖሩ ምን መደረግ እንዳለባቸው በዚህ ላይ አለመስማማት አለ። በዛ ላይ ስምምነት ይገኛል ብዬ አልገምትም። በሌላው ደግሞ ይሄ ክላይሜት ቼንጅ የሚባለው ልዩ ልዩ የኤነርጂ ሶርሶች በሚያስፈልጉበት አይስማሙ። ሬጊሌሽኑ የአሜሪካን ኢኮኖሚ ይጎዳል ብለው ነው ሪፐብሊካኖች የሚያምኑት። በሁለቱ መካከል ቅራኔ አለ። ስለዚህ ብዙ አይስማሙበት ነገር አለ። ስለዚህ ኃላፊነቱ እንግዲህ በሚቀጥለው የፕሬዚደንሻል ምርጫ ላይ ሊወሰን ይችላል። የመጨረሻ ጥያቄ ባጭሩ ነው የሚመልሱት። ፕሬዚዳንት ባራክ ኦባማ በዘመቻቸው ወቅት ያንቀሳቀሱትና ያነቃቁት ኃይል፣ ተሟሙቆ የነበረው ስሜት በዚህ በዩናይት ስቴትስ ብቻ ሳይሆን በዓለም ዙሪያ የፈጠሩትም የጎላ መነቃቃት ወደ የት ተነነ የሚሉ ሰዎች አሉ። ምን ተፈጠረ? ጅምራቸው የትኬት ነበር ወይ? እስካሁኑ እንግዲህ በሁለት ዓመት ውስጥ ብዙ ለውጥ ተገኝቷል። በፕሬዚደንት ኦባማ ላይ የነበረው ተስፋ በተለይ በወጣቱ፣ በተለይ ፖለቲካ ውስጥ ብዙ ያልተሳተፈውን በአሜሪካንም ሀገር፣ በሌላውም ሀገር ተስፋቸው ትንሽ በጣም ወረድ ብሏል። ምክንያቱም በሁለት ዓመት ውስጥ ብዙ ፕሬዚደንቱ ሊሰሩት ያልቻሉት ነገሮች አሉ አሁን ቀደም ብለን እንደጠቀስ ነው ለምሳሌ በአፍሪካ ውስጥ ብዙ ተጠብቆ ነበረ። አባታቸውም አፍሪካ የሚወለዱ የበለጠ በተናገሩት ቃል በዲሞክራሲ፣ በሂማን ራይትስ፣ በህግ በላይነት የመሳሰሉትን ነገር አጥብቀው ይከተላሉ የሚል ተስፋ ነበር እና ነገር ግን በዛ ላይ ብዙ የታየ ነገር የለም። እንደውም የምናየው ባለበት እርገጥ ነው እንጂ አዳዲስ የሆኑ ነገሮች ተጠያቂነትን ሊያመጡ አልቻሉም፣ ወይንም አስተዳደሩ ሊጠይቅ አልቻለም። እንደዚሁ ጥፋት ነገሮች በሚታዩበት ጊዜ ፕሬዚደንቱ ጋናም ሆነ ከዛም በኋላ ደጋግመው የተናገሩትን ነገር በስራ ላይ ደግሞ የሚታየው ልክ እሱን የሚቃረን ስለሆነ ሰው በአሜሪካንም ሆነ በሌላውም ቦታ መንፈሱ ትንሚፈሳቸው ያለውን ተስፋ ቀንሷል። ፕሮፌሰር አለማየሁ ገብረ ማርያም ሰፊ ትንታኔን የሰጡት ለጊዜው አመሰግናለሁ። ጊዜ ስለሰጡኝ አመሰግናለሁ አቶ አሉላ።